the voice of America. ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ19፣ በ22ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የዛሬ ማክሰኞ ግንቦት ይቅርታ፣ ትላንት ሰኔ ብለን ነበረ፣ ግንቦት ሰኔ ነገ ነው። ዛሬ ግንቦት 30 2008 ዓ ም ነው። ፕሮግራማችን ተጀመረ። ባለሙያነት ባለው አግባብ ሊሰጥ የሚገባ ምላሽ እንጂ ባይልህ ዝም ብሎ ብለናል ብለናል ትፈተናላችሁ ትፈተናላችሁ ሊወደቅን ለምን ይፈተናል? ተማሪ ውጤቱ ውድቀት መሆኑን እያወቀ ለምን ይፈተናል? የመድረኩ ሊቀመንበር ፕሮፌሰር በየነ ጴጥሮስ ናቸው። ዝርዝሩ ለዕለቱ አብይ ርስ ተይዘዋል። የተናገሩትም በ12ተኛ መልቀቂያ ፈተና ምክንያት የተነሳ ውዝግብ በተመለከተ ነው። እንዳለች ዋዳነች ወደ በኋላ በዕለቱ አብይ ርስ ዝርዝሩ ይቀርባል። ዛሬ ሐኪሞን ይጠይቁ ተረኛ ቅንብር ነው። አስቀድሞ ግን ትናንት በገባነው ቃል መሠረት የታዋቂውን ቡጢኛ መሐመድ አሊን ህይወት የተመለከተ ዘገባ በሰሎሞን ክፍሌ ይቀርባል። ጤና ይስጥልን አድማጮቻችን እንደምን አመሻችኋል ተረኞቹ የፕሮግራም አስተናጋጆች እኔ አዳነች ፍሳዬ ና እኔም አዲሱ አበበ ነን መልካም ምሽት እንመኛለን ዜናው ይቀድማል የቦኮ ሐራም ጽንፈኛ አባላት በደቡብ ምስራቅ ኒጀር የሚያካሄዱትን ጥቃት ባባበሱበት በአሁኑ ወቅት በአስር ሺዎች የሚቆጠሩ የአካባቢው ነዋሪዎች ከመኖሪያቸው ለመፈናቀል እንደተገደዱ የተባበሩት መንግስታት ድርጅት የስደተኞች አገልግሎት ጠቁመዋል። የስደተኞቹ አገልግሎት እንደሚለው ቦኮ ሐራም ባለፈው አርብ፣ እሁድና ሰኞ ቦሶ በተባለችው ከተማ ላይ ባካሄዳቸው ጥቃቶች በ50 ሺህ የሚገመቱ ሰዎች ዲፋ ከተባለው ክልል እንደተፈናቀሉ ኤድሪያን ኤድዋርድስ የተባሉ የስደተኞች አገልግሎት ቃል አቀባይ ገልጸዋል። በዲፋ ክልል ያለው የፀጥታና የሰብአዊ ሁኔታ እየተባባሰ እንደሄደ የመንግስታቱ ድርጅት የስደተኞች አገልግሎት አሳስቦ ነበር። ሊቢያ ውስጥ በተባበሩት መንግስታት ድርጅት አደራዳሪነት የተመሠረተውን የህብረት መንግስት የሚደግፉ ሚሊሻዎች እስላማዊ መንግስት ነን ከሚለውን ጽንፈኛ ቡድን ጋር በሚያካሄዱት ውጊያ እየቀናቸው ነው። ይሁንና የብሔራዊ ስምምነት መንግስት በምስራቅ ሊቢያ መንግስታዊ ስልጣኑን በመመስረት ረገድ ብዙም መሻሻል አላሳየም። በሀገሪቱ መዲና ሊቢያና በምዕራቡ ክፍል የብሔራዊ ስምምነቱ መንግስት ኑሮአችንን ሊያሻሽል አልቻለም በማለት ነዋሪዎቹ ቅሬታ እየገለጡ ወይም እያሰሙ ነው። የምግብ ዋጋ ንሯል። የመብራት ኃይል አቅርቦት በየጊዜው ይቋረጣል። የገንዘብ ችግር ባለመፈታቱም የሰራተኞች ደሞዝ ለወራት ያህል አልተከፈለም። ሊቢያውያን ከባንክ የሚያወጡት ገንዘብ መጠን እንዲገደብም ምክንያት ሆኗል። የተባበሩት መንግስታት ድርጅት እንደሚለው ከሀገሪቱ 6.3 ሚሊዮን ህዝብ 1.3 ሚሊዮን የሚሆኑት ሰብአዊ ረድኤት ያስፈልጋቸዋል። ኢስታንቡል ውስጥ ዛሬ ማለዳ ትራፊክ በሚበዛበት ወቅት ፖሊሶች የተሳፈሩበትን አውቶቡስ ኢላማ በማድረግ የፈነዳ መኪና ውስጥ የተጠመደ ቦምብ የ11 ሰዎችን ህይወት አጥፍቷል። ከተገደሉት መካከል ሰባቱ ፖሊሶች ናቸው። 36 ሰዎች ቆስለዋል። ቦምቡ የፈነዳው ቬዝኒስለር በተባለው ታሪካዊ ወረዳ ላይ ሲሆን ቦታ የሚገኘው ኢስታንቡል ዩኒቨርሲቲና ባይዚት አደባባይ የተባለው የአገር ጎብኚዎች መዳረሻ ቦታ አጠገብ ነው። የቱርክ ፕሬዚደንት ሪሴፕ ታይፕ ኤርዶጋን ሃሊ ሀሴኪ በተባለው ሆስፒታል የቆሰሉትን ሰዎች ለማየት ሄደው ቱርክ በአሸባሪዎች ላይ የምታካሄደው ትግል እስከ መጨረሻው ይቀጥላል ብለዋል። የአሁኑ ፍንዳታ የተፈጸመው ራማዳን ከገባ በሁለተኛው ቀን ላይ ሲሆን ካለፈው ጥር ወር አንስቶ በኢስታንቡልና አንካራ ላይ ብዙ ጥቃቶች ተፈጽመዋል። እስካሁን ባለው ጊዜ ለፍንዳታው ኃላፊነት የወሰደ የለም። ሰሜን ኮሪያ ከቅርብ ጊዜያት ወዲህ ባሳየችው የኒውክሌርና የቦሊስቲክ ሚሳይል ፕሮግራም ምክንያት ዋሽንግተንና ቤጂንግ የተጣለበትን ማዕቀብ እንዲያስከብሩ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ገልጠዋል። ይሁንና ቻይና የደቡብ ቻይና ባህር የኔ ግዛት ነው በምትለው ጉዳይ ላይ ከዩናይትድ ስቴትስ ጋር ሊስማሙ የቻሉ አይመስልም። ዩናይትድ ስቴትስና ቻይና የሰሜን ኮሪያን የኒኩሌር ባለቤትነት ሊቀበሉ አይችሉም ሲሉ ኬሪ ለጋዜጠኞች ተናግረዋል። ጆን ኬሪ ይህን ያሉት አሜሪካና ቻይና ቤጂንግ ላይ ያካሄዱት ስምንተኛው ዓመታዊ ስትራቴጂያዊ ኢኮኖሚ ንግግር ካበቃ በኋላ ነው። ሰሜን ኮሪያ አራተኛ የኒኩሌር መሳሪያ ፍተሻ በማካሄዷ የተባበሩት መንግስታት ድርጅት በያዝነው ዓመት የጣለባትን አዲስ ጠንከር ያለ ማዕቀብ ሙሉ በሙሉ ለማስከበር ዩናይትድ ስቴትስ እና ቻይና ተስማምተዋል ብለዋል ውጭ ጉዳይ ሚኒስትር ጆን ኬሪ። የህንድ ጠቅላይ ሚኒስትር ናሬንደራ ሞዲ የያዝነው ዓመት ከማብቃቱ በፊት በፓሪስ የተደረገውን የአየር ንብረት ስምምነትን ያጸድቁ እንደሆነ ለማየት ባለሙያዎች እየተጠባበቁ ነው። ህንድ ስምምነቱን ካጸደቀች ኢላማ ከተደረገበት እንደ አውሮፓ አቆጣጠር 2020 ዓ ም በፊት በተግባር ላይ እንዲውል ያስችለዋል። በማደግ ላይ ያሉት ሀገሮች የአየር ንብረት ለውጥን የመታገሉን ጉዳይ አክብደው እንደሚያዩ የሚያሳይ ጠንካራ ምልክት ይሆናል ይላሉ ስምምነቱ እንዲጸድቅ የሚሟገቱት ወገኖች። በፓሪስ የተደረገውን ስምምነት በሚመለከት ህንድ እስካሁን ባለው ጊዜ ያሳየችው ቁርጠኛነት የለም ሲሉ ነቃፊዎች ይናገራሉ። የዓለምን ደህንነት ለመጠበቅ ከሁለት ሁለት ዲግሪ መነሻ በታች እንዲሆን ለማድረግ ህንድና የተቀረው ዓለም የተሻለ ጥረት እንዲያደርጉ ያስፈልጋል ይላሉ ነቃፊዎች። ሁለት ሺህ የሚሆኑ የኔቶ ማለት የሰሜን አትላንቲክ ቃል ኪዳን አገሮች ድርጅት ወታደሮች ቶሩን በተባለችው የፖላንድ ማዕከላዊት ከተማ አየር ወለድን ያካተተ ሰፊ ወታደራዊ ልምምድ እያካሄዱ ነው። እንደ አውሮፓ አቆጣጠር በ1989 ዓ ም የኮሚኒዝም ስርዓት ካበቃበት ጊዜ አንስቶ ፖላንድ ውስጥ ይህን ያህል ስፋት ያለው በሀገሪቱ የተመራ ወታደራዊ ልምምድ ሲካሄድ ለመጀመሪያ ጊዜ ነው። በሰሜን ካሮላይና ከሚገኘው ሰማንያ ሁለተኛው የአየር ወለድ ክፍል የተላኩ የዩናይትድ ስቴትስ ወታደሮች፣ የብሪታንያ ወታደሮች ጀርመን ከሚገኘው የኔቶ ወታደራዊ ሰፈር፣ የፖላንድ ወታደሮች ደግሞ ክራኮው ከሚገኘው ሰፈራቸው በልምምዱ ቦታ ተገኝተዋል ከ ሀያ በላይ የሚሆኑ የኔቶ አባል አገሮች የተሳተፉበት የአስር ቀናት ወታደራዊ ልምምድ ዛሬ ተጀምሯል። ሩሲያ በምስራቅ ዩክራይን የወሰደችው እርምጃ ያሳሰባቸውን የምስራቅ አውሮፓ ሀገሮችን ለማረጋጋት የተወሰደ እርምጃ ነው። የሩሲያ ክሬምሊን ቤተ መንግስት እንዲህ አይነቱ ወታደራዊ ልምምድ ለአህጉሪቱ የመተማመንና የጸጥታ ድባብ አስተዋጽኦ አያደርግም በማለት ያወግዛሉ። በመጨረሻም የቀድሞዋ የውጭ ጉዳይ ሚኒስትር ዲሞክራት ተወዳዳሪ ሂለሪ ክሊንተን ዲሞክራሲያዊን ፓርቲ ወክለው ለመወዳደር የሚያበቃቸውን ውክልና ለማግኘት በዩናይትድ ስቴትስ የመጀመሪያዋ ሴት ተወዳዳሪ በመሆን ታሪክ እየሰሩ ነው። ዲሞክራሲያዊ ፓርቲ በመጪው ወር ተሰብስቦ በኦፊሴል እስከሚወክላቸው ጊዜ ድረስ ተወካይ ተወዳዳሪ አይባሉም። ዘጋቢያችን ሪቻርድ ግሪን ከዋሽንግተን ዲሲ ያጠናቀረውን ዘገባ አሉላ ከበደ ያቀርበዋል። በመጪው ወር በሰሜን ምስራቃዊቱ የዩናይት ስቴትሷ የፔንሲልቬኒያ ክፍለ ግዛት ዋና ከተማ ፊላደልፊያ ከሚካሄደው የዴሞክራቲክ ፓርቲው ጉባኤ አስቀድሞ የፓርቲው ዕጩ የሚለው ስያሜ በይፋ የማይሰጣቸው ቢሆንም ተፎካካሪያቸውን የቨርሞንት ክፍለ ግዛቱን ሴናተር በርኒ ሳንደርስን ማሸነፍ የሚያስችላቸውን በምርጫ ሂደቱ ስሌት መሰረትም የ2383 ወኪሎችን ድጋፍ አግኝተዋል። ክሊንተን በበኩላቸው በትላንትናው ምሽት ሎስ አንጀለስ አቅራቢያ ባሰሙት ንግግራቸው ገና ብዙ ሥራ ይጠብቀናል ሲሉ ደጋፊዎቻቸውን አሳስበዋል። እርግጥ ነው የዜና ዘገባዎቹ እንዳረጋገጡት ከዚህ ቀደም ታይቶ የማይታወቅ ታሪካዊ ቅጽበት እውን ሊሆን ነው። ይሁንና ገና አሁንም ብዙ ስራ ይቀረናል አይደል? ማክሰኞ በስድስት ግዛቶች ምርጫ ይካሄዳል። ለእያንዳንዳችን የራሳችን ለምናደርጋት ድምጽ በጽኑ እንታገላለን። በተለይም ደግሞ ምርጫዎች ከሚካሄዱባቸው ግዛቶች አንዷ በሆነችው በካሊፎርኒያ ሴናተር ሳንደርስ በበኩላቸው ሚስ ክሊንተን የፓርቲያቸው እጩ የሚያደርጋቸውን የወኪሎች ቁጥር ከእጃቸው ማስገባታቸውን ያመላከቱትን የተለያዩ መገናኛ ብዙኃን ዘገባዎች የለ በማለት በካሊፎርኒያና በሌሎች አምስት ክፍለ ግዛቶች በዛሬው ዕለት በሚካሄዱት ቅድመ ምርጫ ሂደቶች ግዙፍ ድል እንደሚቀዳጁና ና የፓርቲያቸው እጩ ሆኖ ለመቅረብ የያዙትንም ትግል እስከ መጨረሻው የሚገፉበት መሆኑን እየተናገሩ ነው። ከፍተኛ ቁጥር ያለው መራጭ ግልብጥ ብሎ ወደ ምርጫ ጣቢያዎቹ ከወጣና ወጣቶች በብዛት ድምፃቸውን ከሰጡ መንግሥት አንድ በመቶውን የአሜሪካ ሕዝብ ብቻ ሳይሆን ሁላችንንም የሚወክል እንዲሆን ለማስገደድ የሚያስችል ድል እንጎናጸፋለን። እዚህ በካሊፎርኒያ ካሸነፍን በደቡብና ሰሜን ዳኮታ በኒው ሜክሲኮና በኒው ጀርሲ ክፍለ ግዛቶች እናሸንፋለን። የዲሞክራቲክ ፓርቲያችን በሚያካሄደው ጉባኤም ትልቅ የድል መንፈስ ይዘን እንቀርባለን። የሳንደርስ ቃል አቀባይ ማይክል ብሪክስ ባወጡት ጋዜጣዊ መግለጫም ክሊንተን አብላጫውን የወኪሎች ድጋፍ አግኝቻለሁ ማለት የሚችሉት በመቶዎች የሚቆጠሩትን ሱፐር ዴሌጌትስ በመባል የሚታወቁትን አሁን ክሊንተንን የደገፉትን ነገር ግን ዘግቶ ሀሳባቸውን መለወጥ የሚችሉትን የፓርቲው ጉምቶዎች የቆጠሩ እንደሆን ብቻ ነው ሲሉ ተናግረዋል። በመጪው ዓመት በህዳር ወር በሚካሄደው አጠቃላይ ፕሬዚዳንታዊ ምርጫ የሪፐብሊካኑ እጩ ቢሊዮነሩን ዶናልድ ትራምፕን ለማሸነፍ ብቃት ያላቸው ሳንደርስ መሆናቸውን የፓርቲያቸውን ጉምቶዎች ለማሳመን የምርጫ ዘመቻቸው ይንቀሳቀሳል ሲሉ ብሪክስ ገልጠዋል። ስምንት መቶ ሀምሳ አንድ ቀሪ ወኪሎች ማንን እንደሚደግፉ የሚለይበት የዛሬው ምርጫ በቅድመ ምርጫዎቹ ፉክክር የመጨረሻው ትልቅ ቀን ተደርጎ ተጠብቋል። ዜናው አበቃ። ይህ ከዋሽንግተን ዲሲ በ19 በ22 እና በ25 ሜትር ባንድ የሚተላለፍላችሁ ፕሮግራም ነው። በድጋሚ መልካም ምሽት የምንመኘው አስተናጋጆቻችሁ አዲሱ አበበና እኔ ማዳነች ፍስሀዬንን የዓለም ዜናውን አደመጥን። አሁን ወደ ቀዳሚው የዕለቱ አብይ ርዕስ እናልፋለን። ለ12ተኛ ክፍል መልቀቂያ ፈተና የጊዜ ሰሌዳ ውዝግብ መፍትሄ ማግኘት የሚቻለው በፖለቲካ ሳይሆን ሙያዊ በሆነ መንገድ ነው ሲሉ የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ተናገሩ። ብዙ ጊዜ በትምህርት ዓለም ያሳለፉት ፕሮፌሰር እንደተናገሩት የፈተናው ጊዜ እንዲራዘም የኦሮሚያ ክልል ተማሪዎች ያቀረቡት ምክንያት አሳማኝ ነው። እስክንድር ፍሬው ነው ያነጋገራቸው። የኢትዮጵያ የ12ኛ ክፍል መልቀቂያ ፈተና የጊዜ ሰሌዳ ማነጋገሩን ቀጥሏል። ተማሪዎች መምህራንና የትምህርት ባለሙያዎችም የበኩላቸውን አስተያየት እየሰነዘሩ ነው። ፈተናው ከተቋረጠበት ግንቦት 22 እስከ ዛሬ በመንግስትና የፈተናው ቀን እንዲራዘም በሚጠይቁ ወገኖች መካከል የሚያገባባ ሁኔታ አልተፈጠረም። ግንቦት 22 ተጀምሮ የነበረው ፈተና እንዲቋረጥ የወሰነው የትምህርት ሚኒስቴር ከሰኔ 27 እስከ 30 እንዲሰጥ የወሰነው በማግስቱ ነበር። መጠባበቂያ ፈተና ተዘጋጅቶ እንደነበር በመግለጽ ካለፈው ኅዳር ጀምሮ በኦሮሚያ በተካሄደው የተቃውሞ እንቅስቃሴ ምክንያት ተማሪዎች በቂ የመዘጋጃ ጊዜ እንዳለ ያገኙ የሚናገሩ ወገኖች ግን አዲሱ የጊዜ ሰሌዳም ቢሆን መራዘም እንዳለበት እያሳሰቡ ነው። ሰሞኑን የአሜሪካ ድምፅ ያነጋገራቸው በኦሮሚያ ክልል የሚገኙ አንዳንድ ተማሪዎችም አዲሱ የጊዜ ሰሌዳም ቢሆን በቂ የዝግጅት ጊዜ እንደማይሰጣቸው አስረድተዋል። የተቃዋሚው መድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ለበርካታ ዓመታት በመምህርነት የሰሩ የደርግን መውደቅ ተከትሎ በተቋቋመው የሽግግር መንግሥትም በምክትል የትምህርት ሚኒስትርነት ያገለገሉ ናቸው። የፈተናው ጊዜ ይበልጥ እንዲራዘም እየጠየቁ ያሉ የኦሮሚያ ክልል ተማሪዎች አሳማኝ ምክንያት እንዳላቸው ያብራራሉ። በኦሮሚያ ክልል እንቅስቃሴውን የብሶትና የተቃውሞ እንቅስቃሴውን የመሩት በአብዛኛው የሁለተኛ ደረጃ ተማሪዎች ናቸው። እድሜያቸውም በዚያ ክልል እንደመሆኑ እና ይሄ ሁሉ ምናልባት በመቶ ሺዎች የሚቆጠር ወጣት ባልተዘጋጀበት ሁኔታ ፈተና ያንስት ማለት እንደኛ የፌዴራል መንግስት ቢሮ የተቀመጠው ሁሉንም ዜጋ ለማገልገል እንደመሆኑ የተከሰተውን ሁኔታ ግንዛቤ ውስጥ አስገብቶ የጊዜ መሸጋሸግ ማድረግ ማንም ሊነግረው አይገባም። ከዚያም በላይ በትምህርት ገበታ ላይ ሳይኮን ከቀረው አመቱን ሙሉ ሳይቋርጥ ከተማረው ጋር በንትን አይደለም በስኬል አይደለም እንዲ አልፋቸው ወደቃችሁ የሚባለው ይህን ጥያቄ ማንሳት ተገቢ ነው። የጠየቁትም መንግስታችን ነው ብለው እሱኑ ነው የጠየቁት፣ አደለም ስለዚህ ጥያቄውም እንደውም በአክብሮት ነው ማለት ይችላሉ። መብታቸውም ነው መጠየቅ። እዚያ ውስጥ ምናልባት አንድ ቀን ሰልፍ ወጥቶ የማያውቅ ግን ትምህርት ቤቱ ስለተዘጋ ባን ተማሪ አለ። ለችግሩ እልባት ማግኘት የሚቻለውም በፖለቲካ ሳይሆን ሙያዊ በሆነ አግባብ በመንቀሳቀስ እንደሆነ ፕሮፌሰር በየነ ያምናሉ። ፕሮፌሽናሊዝም ባለው ባለሙያነት ባለው አግባብ ሊሰጥ የሚገባ ምላሽ እንጂ በልህ ዝም ብሎ ብለናል ብለናል ትፈተናላችሁ ትፈተናላችሁ ልወደቅ ለምን ይፈተናል? ተማሪ ውጤቱ ውድቀት መሆኑን እያወቀ ለምን ይፈተናል? ስለዚህ ይሄ እውነቱ ፕሮፌሽናሊዝምን የሚጠይቅ መፈተን ማለት ምንድን ነው? ተማሪ የትምህርቱን መርሃ ግብር ጨርሶ አለ ወይ አላለም፣ በመሀሉ ምን የገቡ ሳንካዎች አሉ ተብሎ ሁሉ ተገናዝበው ነው ፈተና የምሰጠው። ዝም ብሎ ቀን ስለተቆረጠ ቁጥራቸው በጣም ሰፊ የሆኑ ወጣቶች እክል ባጋጠማቸው ሁኔታ አንዳንዶቹም ራሳቸው ያልፈጠሩ የዚህን ካልም ያልሆኑ ግን ሁኔታው ለዚህ አብቅቷቸዋል። ይህንን በባለሙያነት በፕሮፌሽናሊዝም ምናምን ነው እንጂ የፖለቲካ እንደምታውና ምኑን ያደግ ከሌሎች ጋር እልህ ስለተጋባ ዲያስፖራ ያሉ ቀስቃሾች እንዲህ ስላለሆን ሳለሆን በዛ መወሰን አለበትም። የፈተና መውጣትና ከነመልሱ የመሰራጨት ሁኔታ በዚህ ደረጃ አጋጥሞ የማያውቀውም ሙያዊ በሆነ መንገድ ስለተሰራ እንደሆነ ፕሮፌሰር በየነ አስታውሰዋል። ከዚህ በፊት እንደዚሁ ግጭቶች ተማሪዎች ክፍል አንገባም፣ በዚህም በተማሪ እንቅስቃሴ ምክንያት ነው ሳይክሉ አላቀርቶ አይደለም። ያኔ ፈተናውን ማኔጅ ሲያደርጉ የነበሩ ሲያስተዳድሩ የነበሩት ሁኔታውን አገናዝበው አራዝመው ያውቃሉ። ኦኬ፣ በሰኔ የሚደረገውን ወደ መጨረሻ ያንፋቀቁበት ግንቦት ነው፣ በአብዛኛው ፈተናዎች ይካሄዱ ነበረው። ይህንን ማንፋቀቅ ማሸጋሸግ ድሮ የተለመደ ነው። የተጨባጭውን ሁኔታ እና አንድም ዜጋ ከዚህ ሳይጠቀም እንዳይቀር ጥረት ማድረግ አለበት። ይህንን ፈተና የሚወጣው አካል ይሄ የእልህ ጉዳይ አይደለም፣ ህዝብን የማገልገል ጉዳይ ነው። ከዚህ የቀረበው ምናልባት ወጣቶች ምንድነው ነው ኦሮሚያ ክልል በነበረው ሁለተኛ ደረጃ ተማሪዎች አካባቢ የቀረበው ጊዜ ይራዘምልን የሚሉት ጥያቄ ተገቢ ጥያቄ ነው። ማንም ሊና ያለው ሰው ሚያይ ነው። ግንቦት 22 ተጀምሮ የነበረው ፈተና መቋረጡ ቅሬታ የፈጠረባቸው አካባቢዎችም አሉ። ጊዜያችን እንዲባክን፣ ሞራላችን እንዲነካ ተደርጓል ያሉ ቪኦኤ ያነጋገራቸው አንዳንድ የአዲስ አበባና የሌሎች የአገሪቱ አካባቢዎች ተማሪዎች ቅሬታቸውን መግለጻቸው ይታወሳል። ካለፈው ህዳር ጀምሮ የተቃውሞ እንቅስቃሴ በተካሄደበት የኦሮሚያ ክልል ግን ሁኔታው የተለየ ነው። ቀደም ብሎም ቢሆን የፈተናው ጊዜ እንዲራዘም ጥያቄ ሲያቀርቡ ባለስልጣናትን ሲወተውቱ መቆየታቸውን ነው ተማሪዎች የጠቆሙት። ይህ የኦሮሚያ ክልል ተማሪዎች ቅሬታና ጥያቄ ግን በመንግስት የመገናኛ ብዙሀንም ሆነ በትምህርት ሚኒስቴር ባለስልጣናት ሲጠቀስ አይሰማም። የፈተናውን መውጣትና የሂደቱንም መታወክ አስመልክተው ለመንግስት የመገናኛ ብዙሀን አስተያየት የሰጡት የትምህርት ሚኒስትር ሽፈራው ሽጉጤም እንደ ፕሮፌሰር በየነ ሙያዊ አሰራር ላይ አላተኮሩም። እርሳቸው እንዳሉት እስካሁን እንዲህ አይነቱ ሁኔታ ያልተከሰተው በህዝቡ ባህል ምክንያት ነው እስካሁን የእኛ ሀገር ከሌላ ሀገር በተለየ ሁኔታ የፈተና ስርቆት እንደዚህ በሰፊ በሆነ መንገድ እና አጠቃላይ ስርዓቱን በሚያውቅ መንገድ ያልተከሰተው የህዝባችን ባህል የህዝባችን ስነ ምግባር ይሄንን ስለማይፈቅድ ነው። ይሄ በእርግጥ ማረጋገጥ የሚቻለው ትናንትና ጉዳዩ ከተከሰተ በኋላ ይሄን ጉዳይ እኛ ፈጽመናል ብሎ ኃላፊነት የወሰዱ አካላትን እንኳን በከፍተኛ ተቃውሞ ነው ህዝቡ የተቃወሞ። ይሄ በጣም በጣም ሊበረታተና ሊደገፍ የሚገባ ነው። አሁንም ህዝቡ ይህንን መልካም ባህል ይህንን መልካም እሴት በመጠበቅ ከዚህ በኋላም የልጆቻችን የቀጣዩ ዘመናችን እድል ፈንታ የሚወስኑ ወጣቶቻችንን እድል ፈንታ ላይ በምነሱ ሞራል በጎደላቸውና ጎጂ በሆነ መንገድ በሚንቀሳቀሱ ወገኖች ላይ ህዝቡ አሁን የጀመረውን የተቃውሞ ስራ አጠናክሮ መቀጠል ነው ያለበት። ለፈተናው መውጣት ኃላፊነቱን የወሰዱ ወገኖች ግን በእንደዚህ አይነት አገላለጾች አይስማሙም። የተፈጸመው ተግባርም ስርቆት አይደለም ባይ ናቸው። ቪኦኤ ሰሞኑን ያነጋገራቸው የኦሮሚያ ሚዲያ ኔትወርክ ዋና ስራ አስኪያጅ አቶ ጃዋር መሀመድ ይሄንኑ ነበር ያብራሩት። በመጀመሪያ ደረጃ ፈተናው ተሰረቀ የሚለው ቃል ትክክል አይመስለኝም። ፈተናው አልተሰረቀም። መስረቅ ማለት አንድን ንብረት የግለሰብ ወይ ቡድን ንብረት ወስዶ በድብቅ ወስዶ በድብቅ መጠቀም ማለት ነው። ይሄ የተደረገው የሰላማዊ ትግል አካል የሆነው ኢንተርቬንሽን የምንለው ፈተናውን ከአውጥቶ ለሁሉም ህዝብ፣ ለተወሰነ ቡድን ወይም ለተወሰነ ተማሪ ሳይሆን ለሁሉም በመበተን ፈተናውን የማስቀረት እርምጃ ነው የተወሰደው። ይህ እንግዲህ የመጨረሻው እርምጃ ነው። ባለፈው እንደተነጋገርነው ከዛ በፊት የማሳመን የውትወታ፣ የአቤቱታ ሁሉም ሙከራ የተደርገው ከዛ በኋላ የተወሰደ ነው። ትምህርት ሚኒስቴር ሚኒስቴር አዲስ ያወጣው የ12ኛ ክፍል መልቀቂያ ፈተና መርሃ ግብር ሌላ ቅሬታ ተጨማሪ አስተያየት እያስከተለ ነው። አዲሱ መርሃ ግብር የሚውለው በረመዳን ወር መጨረሻና በኢድ አካባቢ መሆኑ ነው የዚህ ቅሬታ መነሻ። የትምህርት ሚኒስትሩን ተጨማሪ አስተያየት ለማግኘት ሰሞኑን ያደረግኩት ጥረት አልተሳካም። ሚኒስትሩ ሽፈራው ሽጉጤ ለቃለ መጠይቅ ከተገኙ ከተጨማሪ ዘገባ ጋር እመለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። እነዚህን ተቃውሞዎች በተመለከተ በትናንትና ዕለት በትምህርት ሚኒስቴር የኮሚኒኬሽንስ ጉዳዮች ዳይሬክተር ተወካይ እና ከፍተኛ ባለሙያ አቶ አህመድ ሲራጅን ጽዮን ግርማ አነጋግራ ነበር። ዛሬ የመጨረሻው ክፍል ይቀርባል። አቶ አህመድ አንድ የብሔራዊ ፈተና ከአንድ የፌዴራል መስሪያ ቤት ውስጥ እንዴት ሾልኮ ሊወጣ ይችላል? እኔ ይሄ በእርግጥ በታሪክ ክስተት ለመጀመሪያ ጊዜ ያጋጠመ ነው ክስተት ነው። አሁን ጥንቃቄዎችን ተምረናል፣ ተጨማሪ ቴክኖሎጂዎችን መጠቀም ተምረናል። ሌሎችም የምንማራቸው ነገሮች አሉና ወደፊት አንዱ ትምህርት እንግዲህ ከዛ ሳይድ የሚጠብቀው እሱ ነው እሱ ነውና፣ እየተጣራ ነው። በዚ መልኩ እንዴት እንደወጣ የት እንደሾለከ ሲጓጓዝ ነው ወይስ እዛው ጣቢያዎች ላይ ደርሶ ነው? እንዴት እንደሆነ ወደፊት ያው አብረን በምንሰማው ነው የሚሆነው። እኔም ለመስማት ጉጉት አለኝ። ከዚህ በኋላ ያለውስ ለቀደመው ፈተና ሾልኮ መውጣት ኃላፊነቱን የወሰዱት የኦሮሞ ተቃውሞ እንቅስቃሴ አስተባባሪዎች አሁንም ለተማሪዎቹ በቂ ጊዜ የማይሰጥ ከሆነ ተመሳሳይ ድርጊት እንደሚፈጽሙ አስታውቀዋልና አሁንስ ተመሳሳይ ነገር ቢያጋጥም በዚህ ላይ ትምህርት ሚኒስቴሩ አላሰበበትም? እንግዲህ ምናልባት እንግዲህ ያው የታሰበ ነገር ካለ በውሳኔ ደረጃ የሚሰማ ይሆናል። መቼት አመራሮቻችንም ያዳምጣሉ የትኛው ያዋጣል የምለውን ነገር ወይ ይጸናሉ ወይ ባላንስ አድርጎ ሊሉ ይችላሉ። ግን ዝም ብሎ ከፊት ያለውን ግን ስራ ማየት በጣም ጥሩ ነው። የቸገረን ነገር ማለት ነው። የአመት በዓሉ ቅድም አነሳሽው የጾሙ ምናምን ያልችው ነገር ሳይነሳ ቀርቶ አይደለም። እኔ ሙስሊሙ ህብረተሰብ ግን በዚህ አጋጣሚ ብቸግር ያወጣ ነውን እቅድ እቅዳችንን ከነ ችግሩ ተቀብሎልን ይህን ችግር እንድናልፍ አስፈላጊውን ትብብር እንድናደርግ ነው የሚጠይቀው። ከዚህ በላይ እንግዲህ የሚያስደስት ቅድም ተለውጦ ከታየ እሰየው ነው። እኔም ደስተኛ ነኝ። ጥያቄው ግን የሙስሊም ተማሪዎቹ ብቻ ሳይሆን አሁንም በኦሮሚያ ክልል ያሉ ተማሪዎች የሚያነሱት ነው። ቀኑ ምንም የሚቀየርበት አማራጭ የለም ከአሁን በኋላ እያሉኝ ነው። ቅድም ያልኩሽ ነው። ቅድም ያልኩሽ ነው። ይኸውልሽ ዘንድሮ እኮ እንቅስቃሴዎች በአማራ ክልል በተወሰኑ ቦታዎች ላይ ነበሩ። አሁን ለእነሱ ስፔሻል ኬዝ አልተደረገም። ምክንያቱም ይታወቃል፤ በሜካፕ የሚሸፈኑ ጊዜያቶች እና ያልሆኑ ቦታዎች ይታወቃሉ እና አሁን ምንድን ነው ምናልባት ለብዙ ጊዜ አቋርጦ እንግዲህ እኛም ከነዛ የተለየን አይደለም የሚሉ ትምህርት ቤቶች ካሉ ከክልሉ ጋር ተነካክሮ በአፋጣኝ መፍታት ይቻላል። እዚያው ክልሉ በደንብ ባላየም በደንብ ባላማከረም የማጣራት ሂደቱ ክተት አለበት ከተባለ ከክልሉ ጋር ተነጋግሮ፣ አሁንም ከክልሉ የሚመጣልትን ነገር ላለማስተካከል ትምህርት ሚኒስቴር እንደዚህ አይነት አቋም የለም። ከክልል ጋር ነው የሚሰራው። ክልል ያመጣለትን ነገር ያምናል። መተማመኑ አለ። ስለዚህ እዚያው ቅሬታ እንኳን ቢኖር እኛ አልተካተትንም በዚህ ውስጥ የሚለውን ነገር በፌዴራል መንግስት ሳይሆን በክልሉ ላይ ነው መሆን አለበት እና የክልሉ መንግስትም እንዴት እንደሰራው በምሳሌነትም ተነስቶ ማስረዳት ይቻላል እና በአፋጣኝ ትምህርት ሚኒስቴር ብቻ ላይ አይደለም ጥያቄውንም ማቅረብ የጉዳዩም የችግሩም ባለቤት ሆኖ አድርጎ ማለት አንሶ አል ይባል ይችላል እንጂ ይሄ እንግዲህ ተወስኗል። ያ ሳላይ ከተባለ እኮ የክልል መንግስቱ ነው መጠየቅ ያለበት ጥያቄውን የሚያቀርቡት አካላት። ፈተናው የሚዘጋጀው በፌዴራሉ መንግስት ስር ባለው የፌዴራሉ ትምህርት ሚኒስቴር ነው። ፈተናውም ሾልኮ የወጣው ከዛ ነው። አሁንም የቀጣዩን ፈተና የተዘጋጀው በዛው በትምህርት ሚኒስቴር ስር ነው። አሁንም የፈተና ፕሮግራም ያወጣው እሱ ነው። ስለዚህ ቀኑ ካልተቀየረ አሁንም እርምጃ የምንወስደው በፌዴራል በሚወጣው ፈተና ላይ ነው እያሉ ነው። እና በማጣሪያ ውስጥ መኖር ነበረብን፣ በተጣሩትና ዳግም ይወስዳሉ ብሎ ባሉት ውስጥ መሆን ነበረብን የሚሉ ካሉ እነሱም አንድ ወር አግኝቷል። እችን ጊዜ በሰላም እንድናልፍ ነው ጥር የምናቀርበው። እልህ ውስጥ መገባባት ጥሩ አይመስለኝም። ጥያቄዎች ሲቀርቡ ለሁለቱም መንግስታት መቅረብ አለባቸው። የክልል መንግስት በጣም ወሳኝ መንግስት ነው። በፌዴራሊዝም ስርአታችን እኛ እነሱ ያመጡልን ነገር መግፋት አንችልም። በጋራ ነው የምንሰራው፣ ከእነሱ ጋር ነው የምንሰራው። እነሱ ይሄ ነው ይሄ ብሎ ያመኑበት ነገር ተቀብለን መስራት ነው። ይሄን ቀንሳ ያምጣ ምናምን የሚባል ነገር ሆናችን፣ ግን ችግራችን በሙያ ይተዋወቃል ችግሩን እኛ ያለብንንም ጫና ኮንሲደር ያደርጋሉ። እታች ደግሞ የሚመጣውንም እንደዚያ ባላንስ አድርጎ ነው የሚሰጡንና ከዚህ አንጻር ከዚህ በላይ ቁጥር መጥቶ አሳንሰን የላክነው ነገር አልነበረም እና መጠያየቅን ካለብን ፌዴራል መንግስት ብቻ አይደለም እንደ ትምህርት ሚኒስትር ብቻ አይደለም የክልል መንግስትም እንዴት እንደሰራው ጠቅ ያለበት ባለፈው ሳምንት በአዲስ አበባ ዩኒቨርሲቲ ፍልስፍና መምህር የነበሩትን ዶክተር ዳኛቸው አሰፋን ጉዳይ ላይ አነጋግረናቸው ናቸው ነበር እና እሳቸው ያሉት ምንድን ነው፣ አንድ ትምህርት ሚኒስቴርን የሚያክል ትልቅ ተቋም የብሔራዊ ፈተና ሾልኮ ወጥቶበት እንደዚህ አይነት አስጨናቂ ውጥረት ውስጥ መግባቱ በሀገሪቱ ያለው የመንግስት ስርዓት መናድን መፈራረስን ወይም ደግሞ ችግር ውስጥ መግባቱን ለማሳያ አንድ ምሳሌ ነው ብለዋል። እርሶ ምን ይላሉ? እኔ ሁለተኛ ቢሆን ኖሮ ይጋራው ነበር። ክስተት አንድ አንድ ክስተት ያጋጥማል። ይህ አሁን ሁለተኛውን በሚለው ላይ ቢያጋጥመን እኔም አንችን ሀሳብ ሼር አደርጋለሁ። ከዚያ ውጭ እንግዲህ በአንድ ጊዜ ክስተት የሚመዘን መንግስት የለም። በአንድ ጊዜ ክስተት ክስተት ያው አንድ አንዴ ይሸወዳል ሰው፣ ሁለተኛም መሸወድ ሞት ነው። እዚህ ላይ ሁለተኛው ላይ ያን እሰለፋለሁ እኔም ወይንም ችግር የለም። አሁን ግን በአንድ ክስተት እንግዲህ እኮ ስጋቱ አለ። ሀገር አቀፍ ፈተና እኮ ሁለት ሁለት የሚዘጋጀው ዛሬ አይደለም። ኃይለ ስላሴ ጊዜም በደርግ ጊዜም ጭምር እኮ ነው ግን በአጋጣሚ ተጠቅመን አናውቅም። ሁለተኛውን ፈተና ለመጀመሪያ ጊዜ መጠቀማችን ነው። እና ይሄ የመጀመሪያ ክስተት ነው፣ እንደ ሀገር የመጀመሪያ ክስተት ነው። ከተደገመ ግን ሞት ነው። አቶ አህመድ ሲራጅ ሚስባህ በጣም አመሰግናለሁ። በጣም አመሰግናለሁ። የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በነ አቶ ሀብታሙ አያሌውና በአቃቤ ሕግ መካከል ባለው ክርክር ላይ ለአራተኛ ጊዜ ቀጠሮ ሰጠ። ጉዳዩ አብስቶ መጓተቱን የገለጡት የተከሳሽ ጠበቃ መንግስት መፍትሄ እንዲሰጥ ጠይቀዋል። መለስካቸው አመሃ ነው፣ ዝርዝሩ ነው ይላከልን። በቀድሞው አንድነት ፓርቲ አመራር አባላት አቶ ሀብታሙ አያሌውና ዳንኤል ሽበሺ በሰማያዊ ፓርቲ አመራር አባል አቶ ባረና ለዴሞክራሲና ለሉዓላዊነት አመራር አባል አቶ አብርሃ ደስታ እንዲሁም በአቶ አብርሃም ሰለሞንና በአቃቢ ህግ መካከል ባለው ክርክር ላይ የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ዛሬ ውሳኔ ይሰጣል ተብሎ ይጠበቅ የነበረ ቢሆንም ፍርድ ቤቱ ለአራተኛ ጊዜ ተለዋጅ ቀጠሮ ሰጥቷል። ፍርድ ቤቱ ለውሳኔው መዘግየት ምክንያት ያደረገው የስራ መደራረብን ነው። ከዚህም በላይ የእናቱ ሀብታሙ ጉዳይ ሰፊ ስለሆነ ረዘም ያለ ጊዜ መጠየቁን ገልጿል። የተከላካይ ወይም የተከሳሾቹ ጠበቃ አቶ አምሀ መኮንን ግን ጉዳዩ ተጓትቷል በዜጎችም ላይ ጉዳት እየደረሰ ነው ሲሉ ያስረዳሉ በዚህ ሂደት ውስጥ እንግዲህ አራቱ እስር ቤት ነበሩ ሀብታሙ አያሌው ዳንኤል ሽበሺ የሸዋስ አሰፋ እና አብርሃ ሰለሞን እስር ቤት ነበሩ ያው ሰበር ሰሚ ችሎቱ በሰጠው ውሳኔ መሰረት ከእስር ተፈቷል። ሶስቱ አብረሃ ደስታ አሁን ድረስ እስር ቤት ነው። ከዚህም በተጨማሪ ያው ውጭ ካሉት ውስጥም የጤና ችግር ሀብታሙ አያሌውን በተመለከተ ለምሳሌ የጤና ችግር አለበት፣ መታከም አለበት። ነገር ግን ያው በዚህ ይግባኝ ምክንያት ከሀገር እንዳይወጣ የመንቀሳቀስ መብቱ ተገድቦ ነው ያለው በፍርድ ቤት። ስለዚህ በእኔ በኩል እንግዲህ በአጠቃላይ ጉዳዩ ተጓቷል፣ ከሚገባው በላይ ተጓቷል። በሌላ በኩል እንደሚታየው እውነትም ፍርድ ቤቱ ላይ የስራ ጫና እንዳለ ይታያል። በፌዴራል ጠቅላይ ፍርድ በተለይ በወንጀል ይግባኝ ሰሚ ችሎት የሚታየውን የስራ ጫና እረዳዋለሁ ያሉት አቶ አማ መኮንን መፍትሄው ከመንግስት በኩል መምጣት እንዳለበትም ጠቁመዋል። እዚህ ላይ እንግዲህ ዜጎች የተፋጠነ ፍትህ እንዲያገኙ ሁኔታዎችን የማመቻቸት ከፍተኛው ኃላፊነት መንግስት መንግስት ነው። ዳኞች የአቅማቸውን ነው ሊሰሩ የሚችሉት። መንግስት ግን ሰዎችን መክሰስ፣ ህግን ማስከበር አንድ ነገር ነው። ይሄ የመንግስት ባህሪ ነው፣ ከመንግስት ይጠበቃል። ከዚሁ እኩል ግን ከመንግስት የሚጠበቅ ትልቅ ኃላፊነት በአንድ ወይም በሌላ ምክንያት ወደ ፍትህ ስርዓት ውስጥ የገቡ ሰዎች መብታቸው የሚከበርበትን ሁኔታ የማረጋገጥ በተለይ የተፋጠነ ፍትህ እንዲያገኙ የማረጋገጥ ለአፍታም ሊዘነጋ የማይገባ ግዴታ አለበት። ከዚህ አንጻር በእኔ በኩል መንግስት ግዴታውን እየተወጣ አይደለም። በተለይ ጠቅላይ ፍርድ ቤት ላይ የምናየው አንድ የወንጀል ችሎት ብቻ ነው። ይሄ በፌዴራል ጉዳዮች የተከሰሱ ሰዎች በሙሉ ይግባኝ ሲያቀርቡ የሚያይ ችሎት ነው። በየጊዜውም እንደምንታዘበው ከድሬዳዋ፣ ከመቀሌ፣ ከሁሉም የሀገሪቷ ክፍሎች በከፍተኛ ፍርድ ቤት ላይ ቅሬታ ያላቸው አቃቤ ሕግንም ጨምሮ የሚያቀርቡትን ይግባኝ የሚሰማው ይሄ ችሎት ብቻ ነው እና ከዚህ አንጻር መንግስት የሚጠበቅበትን ኃላፊነት ተወጥቷል የሚል እምነት የለኝም። አቃቢ ሕግ እነዘላለም ወርቅ አገኘው በሚል የክስ መዝገብ ጥቅምት ወር 2007 ዓ.ም ላይ በሽብር ወንጀል ክስ ከመሰረተባቸው አስር ተከሳሾች መካከል አምስቱ ማለትም ሀብታሙ አያሌው፣ ዳንኤል ሽበሺ፣ አብርሃ ደስታ፣ የሸዋስ አሰፋና አብርሃም ሶሎሞን የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ነሐሴ 14 ቀን 2007 ዓ.ም በሰጠው ውሳኔ የቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ አሰናብቷቸዋል። በቀሩት በአምስቱ ደግሞ ክሱን እንዲከላከል ወስኖ ጉዳያቸውን ሲመረምር ከቆየ በኋላ ከጥቂት ወራት በፊት ዮናታን ወልዴንና ባህሩ ደጉን በነፃ ሲያሰናብት በዘላለም ወርቅ አገኘሁ፣ ሰለሞን ግርማና ተስፋዬ ተፈሪ ላይ ጥፋተኛ ናችሁ በማለት የእስራት ቅጣት እንድጣለባቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ደቡብ አፍሪካ ውስጥ የሽብር ጥቃት አደጋ ሊጣል እንደሚችል ዩናይትድ ስቴትስ፣ ብሪታኒያና አውስትሬሊያ እያስጠነቀቁ ነው። ደቡብ አፍሪካውያን እንዳይደናገጡ መንግስት እየመከረ ሲሆን አንድ የሀገሪቱ የሽብር ጉዳዮች ከፍተኛ ተንታኝ ጆሐንስበርግ መዘናጋት እንደማይኖርባት አሳስቧል። ዘጋቢያችን አኒታ ፖል ከጆሐንስበርግ የላከችው ዘገባ ለሰሎሞን አባታ ያቀርበዋል አሁን ለጊዜው የደቡብ አፍሪቃ ዐይኖችና ቀልብ እረፍት ከማጣታቸውና ውዥንብር ከመብዛቱ በስተቀር የተሰማ ኮሽታ የለም፣ ምንም የለም። ጆበርግ የሚገኘው የአሜሪካ ኤምባሲ ከትናንት በስቲያ ቅዳሜ ድንገት አንድ መግለጫ አወጣና እስላማዊ መንግሥት ቡድን በደቡብ አፍሪቃ የገበያ ማዕከላት ላይ አደጋ ሊጥል እንደሚችል ተናገረ። ትናንት ሰኞ ደግሞ እንግሊዝና አውስትራሊያ ማስጠንቀቂያውን አጠናከሩ። የአሜሪካ ኤምባሲ ስጋቱን ተለይቶ የታወቀና ከተአማኒ ምንጭ የተገኘ እንደሆነ አስታውቋል። ያ ምንጭ ማን ወይም ምን እንደሆነ ግን አንዳቸውም ፍንጭ አልሰጡም። የዛሬ ሰባትና ስምንት ወር አካባቢም ለነገሩ ዩናይትድ ስቴትስ ተመሳሳይ ማስጠንቀቂያ አሰምታ ነበረ። የሰሞኑን ስጋት በተመለከተ የደቡብ አፍሪቃ መንግሥት እምብዛም የተጨነቀ አይመስልም። ከአሜሪካው የማንቂያ ጥሪ ከሁለት ቀናት በኋላ የደህንነት ሚኒስትሩ ብቅ ብለው ተረጋጉ ብለዋል። ሚኒስትሩ ዴቪድ ማክሎቦ በዚሁ መልእክታቸው ጠንካራና የተረጋጋን ዲሞክራሲያዊ ሀገር ሆነን እንቀጥላለን፣ ማስጠንቀቂያው የደቀነብን አንዳችም አጣዳፊ አደጋ የለም ብለዋል። ለነገሩ ደቡብ አፍሪቃ የሽብር ፈጠራ ቀዳሚ ኢላማ አይደለችም ሲሉ የሽብር ጉዳዮች ተንታኟ ያስሚን ኦፐርማን የሚኒስትሩን መልእክት አጠናክረዋል። እስላማዊ መንግስት ወይም ሌላ ማንም ጽንፈኛ ቡድን ደቡብ አፍሪቃ ውስጥ ሰው በሚበዛባቸው ወይም ጎብኚዎች በሚያዘወትሯቸው ስፍራዎች ላይ አደጋ እንደሚጥል የሚያረጋግጥ አንዳችም ተጨባጭ ማስረጃ የለም። ስለዚህ የስጋቱ መጠን ትንሽ ነው። የአልቃይዳ ግብረ አበር የሆኑ ቡድኖች ከዚህ ቀደም በሚቃወሟቸው የአፍሪቃ መንግስታት ላይ አደጋዎችን ጥለው ያውቃሉ። አይቮሪ ኮስትን፣ ኬንያን፣ ዩጋንዳን ለዋቢ ጠቅሷል። የናይጄሪያው ቦኮ ሐራም የእስላማዊ መንግሥት ቡድን ጉዳይ አስፈጻሚ መሆኑን እያወጀ በራሷ በናይጄሪያና በጎረቤት አገሮች ላይ የመረሩ መከራዎችን ሲያደርስ ቆይቷል፣ እያደረሰም ነው። ደቡብ አፍሪቃ ግን እኮ ከእነዚያ የግብግብና የግርግር መንደሮችና ግንባሮች የራቀች ሀገር ነች ብለው የጸጥታ ሚኒስቴሩ መስሪያ ቤት ቃል አቀባይ ብራያን ዱቤ ማስጠንቀቂያዎቹን አጣጥለዋል። በዚያ ላይ ደቡብ አፍሪካ በጽንፈኞቹ የሁከት ቡድኖች ላይ የሚካሄደው ውጊያ ዋና ተዋናይ አይደለችም። ደቡብ አፍሪቃ በዓለም ዙሪያ ያሉ ግጭቶች ሁሉ በድርድርና በሰላማዊ መንገድ እንዲፈቱ የሚሟገት የውጭ ፖሊሲ ያላት አገር እንደሆነች ነው የምናምነው። በዚህ አቋማችን ምክንያትም ደቡብ አፍሪካ የአንዳንድ ጽንፈኛ ቡድኖች ኢላማ አትሆንም የሚል እምነት አለን። ይሁን እንጂ ይላሉ። በሌላ በኩል የሽብር ምርምርና ትንታኔ ኅብረት ዳይሬክተሯ ጃስሚን ኦፐርማን ደቡብ አፍሪካ ነፃና ንጹሕ ነች ማለት አይደለም ከሃያ እስከ ሰማንያ የሚሆኑ ደቡብ አፍሪካውያን ለእስላማዊ መንግሥት ቡድን መግባታቸውን እንደሚሰሙ የሚጠቁሙት ኦፐርማን ብዙዎቹ ቡድኑን የተቀላቀሉት በተዋጊነት ሳይሆን አስተማሪና አስተዳዳሪ እየሆኑ መሆኑን ገልጸዋል እርሳቸው ያሏቸው ግንኙነቶች ደቡብ አፍሪካ ውስጥ የእስላማዊ መንግሥት ህዋሶች ስለ መቋቋማቸውም ይሁን የሽብር ጥቃት እየተቀነባበረ ስለ መሆኑ የሚያውቁት ነገር እንደሌላ አመልክተዋል ይሁን እንጂ የዓለም ሃያላኑ ድቆሳና እርግጫ ሲበዛበት ቡድኑ ፊቱን ወደ እንዲህ ዓይነቱ ጥቃት ሊያዞር እንደሚችል ያላቸውን ግምት ተናግረዋል። የጸጥታ ባለሥልጣናቱ ከስለላ ተቋማት ጋር በተከታታይ መረጃ እንደሚለዋወጡና ሁኔታዎችን በግልጽ እንደሚከታተሉ የጸጥታ ሚኒስቴሩ ቃል አቀባይ ዱቤ አመልክተዋል። በሌላ በኩል ደግሞ የደቡብ አፍሪካውን የጥቃት ማስጠንቀቂያ ያወጡት ሦስቱም አገሮች አሜሪካም፣ አውስትራሊያም እንግሊዝም አንዳቸውም ዜጎቻቸው ወደ ደቡብ አፍሪካ እንዳይሄዱ የሚያሳስብ ማስታወቂያ አላወጡም አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል በ19 በ2 እና በ5 ሜት ባንድ ላይ እንገኛለን እንዲሁም በናይል ሰዓት ማድመጥ ትችላላችሁ አድማጮች የላካችኋቸው አስተያየቶች የሚቀርቡበት ሰዓት ላይ ደርሰናል ለአሁኑ እነዚህን ነው ቅናስትል ንጂዎች እኔ የአደት አባል አለው። ጉዳዩ ሰሞኑን በኢትዮጵያ ስለተቋረጠው የማትሪክ ፈተና በሚመለከት ነው። እኔ እንደሚገባኝ ፈተና ተማሪዎች የተማሩትን ምን ያህል እንደቀሰሙ እንደገባቸው ለማረጋገጥ ነው እና አሁን በኦሮሚያ ውስጥ የተከሰተ ችግር እንዳለ ሆኖ ልጆቹ ሳይማሩ ፈተና ለመስጠት መሞከሩ ራሱ ምን ለማወቅ እንደሆነ አይገባኝ። በዚህ ላይ ደግሞ በኢትዮጵያ ውስጥ ትምህርት ሲቋረጥ የመጀመሪያ ጊዜ አይደለም። ለምሳሌ በጃኖች ጊዜ ረብሻ ይደረጋል፣ ግን ዩኒቨርሲቲዎች፣ ትምህርት ቤቶች ፈተና ከመስጠታቸው በፊት ክራሽ ፕሮግራም እያዘጋጁ ለፈተና ያዘጋጇቸዋል እና ይሄ በፍጹም አግባብ የሌለው ለምን እንደሆነ ምንም ሊፈታ የማይችል እንቆቅልሽ ነው። በዚህ ላይ እኔ አንድ የሚገርመኝ ኦሄድድ የሚባለው ድርጅት በኢትዮጵያውያን የታክስ ገንዘብ እዛ ተቀምጦ ተደልቦ የሚቀመጥ ነው። አንድም የኢትዮጵያ ኦሮሞ ሪጂን ችግር ሲከሰት ራሱ መፍትሄ የማይሰጥ ከሆነ ለምን ገንዘቡ እንደሚከፈለው አይገባኝም። እና ይልቁንስ ጠቅላላው ተበትኖ ገንዘቡ ለድርቅ እርዳታ ቢውል ይመረጣል ብዬ ነው አስተያየቴን የሚሰጠው። እባካችሁ ያስተላልፉልኝ። ይህንን አድርጉ። ወያኔ ብቻውን የሚወስን ከሆነ ምን ይሠራል እዛ ተቀምጦ። አመሰግናለሁ። ጤና ይስጥልኝ እንደምናላቸው የአሜሪካ ሬዲዮን ሰራተኞች እና አድማጮችን በሙሉ በጣም አመሰግናለሁ። እድሜና ጤና ለምንላችኋለሁ። በጣም ጥሩ ፕሮግራም ነው ያላችሁ። በተረፈ ግና በቤት ሰሞን በአስራ ሁለተኛ ክፍል የመልቀጫ ፈተና በተደረገው ጀዋር መሐመድ ሁልጊዜ ጥሩ ነገር ለኢትዮጵያ እንደማይመኝን የማውቃለሁ እዚህ ቀደም በሚያደርጋቸው ውይይቶች ስንት ከሁለት ሚሊዮን በላይ ተፈታኞችን በንድ የተወሰኑ ሀያ ሺህ ሰላሳ ሺህ በማይሞሉ ተማሪዎች ይህን ያህል ጉዳት ማድረሱ ተገቢ አይመስለኝም። እስራኤላ አመሰግናለሁ። አድማጮች ለአስተያየቶቻችሁ እናመሰግናለን። ወደፊትን መላኩ እንድትቀጥሉ እናበረታታለን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት የሚተላለፈውን ዝግጅት እንድትከታተሉ እንጋብዛለን። ነው ወደ ቀዳሚው የሁለተኛ አጋማሽ ቅንብር ነው የምናልፈው። ሰሎሞን ክፍሌ በትናንት የስፖርት ፕሮግራሙን እንዳስተዋወቀው የቀድሞ ስሙ ካሸስ ክሌ አሁን መሐመድ አሊ የህይወት ታሪኩን እንደሚከተለው አቅርቧል። Here's the story of Cassius Clay. የቀድሞው የዓለም የከባድ ሚዛን ሻምፒዮን መሐመድ አሊ ላለፉት 32 ዓመታት ለፓርኪንሰንስ የነርፍ ሕመሙ በሕክምና ላይ ቆይቷል። ተወዳጁና ብዙ ጊዜ በሚወስዳቸው ጠንካራ አቋሞቹና በሚሰጣቸው አስተያየቶች አጨቃጫቂ የነበረው አሊ ፕሮፌሽናል ቦክስን ለረጅም ጊዜ ይዞ ቆይቷል። በዚህም ስፖርትስ ኢሉስትሬትድ መጽሔት አሊን የ20ኛው ምዕት ዓመት ምርጥ የስፖርት ሰው ሲል ጠርቶታል። ሙሐመድ አሊ ብዙ መታወቂያዎች አሉት። ለውድድር ወደ ሪንጉ ሲገባና ከመግባቱ በፊት ጉራዋ አይጣል ነው። ስሜቱ የጋለ በቃላት መጫወት የሚችል የእጆችና እግሮቹ የተቀናጀ ዳንስ መሰል እንቅስቃሴ በእጅጉ ተወዳጅነትና አድናቆት ነበረው። እንደ ቢራቢሮ እንሳፈፋለሁ እንደ ንብ እናደፋለሁ ሲል በአንድ ወቅት የተናገረው ቃል እስከ ዛሬ ይወሳለታል። ከቀለም ቀቢ አባቱ ኬንተኬ የተወለደው ሙሐመድ አሊ ወደ ቦክሱ ስፖርት ዓለም የገባው ገና በልጅነቱ የመንደር ለካፊ ጎረምሶች ቢስክሌቱን ሰርቀው ከወሰዱበት በኋላ ነው። ያኔም ራሱን መከላከል እንዲችል ያሰለጥኑት የነበረው አንድ የቀበሌ ፖሊስ ሠራዊት አባል ናቸው። እንደ አውሮፓን ዘመን አቆጣጠር በ1964 አሊ በብዙዎች ዘንድ ያሸንፋል የሚል ከፍተኛ ግምት ተሰጥቶት የነበረውን ሶኒ ሊስተን አሸነፈና ለመጀመሪያ ጊዜ የዓለም የከባድ ሚዛን ሻምፒዮን ሆነ። ከዚያ ግጥሚያ በኋላ ነበር አሊ ዘ ኔሽን ኦፍ ኢስላም የተባለውን በዩናይትድ ስቴትስ የእስልምና እምነት እንቅስቃሴን የተቀላቀለውና መላውን ዓለም ያስደነቀውን ስሙን መቀየሩን ያስታወቀው ሙሐመድ አሊ ተባለ። ያን ካደረገ ከሦስት ዓመታት በኋላ የዩናይትድ ስቴትስ መንግሥት ብሔራዊ የውትድርና አገልግሎትና የቪየትናም ጦርነትን በመቃወም ከሱ አስቀጣው። በዚያም ምክንያት አሊ ለቀጣዮቹ ሦስት ዓመታት ከስፖርቱ ተገልሎ ቆየ። በ1970 ግን ከፍተኛው ፍርድ ቤት ያን ብይን ቀልብሶ አሊን ነጻ አደረገው። አትሌቱ እንደ አውሮፓውያን ዘመን አቆጣጠር በ1981 ዓ ም ላይ ከስፖርቱ ራሱን ሲያገል 56ቴ በማሸነፍ አምስቴ በመሸነፍ ሬኮርድ አስመዝግቦ ነው። 37ቱን ያሸነፈው ደግሞ በኖክአውት ማለትም በመዘረር ነው። ይህ የዓለማችን የቡጢ ስፖርት ተምሳሌት ተወዳጅነቱ ከሀገሩ ድንበር አልፎ ሊያስተጋባ የቻለው እንዴት ነው? መሐመድ አሊን በዓለም ገናና ያደረገው ሦስት የዓለም የከባድ ሚዛን ቦክስ ሻምፒዮና መሆኑ ብቻ እንዳልሆነ በተደጋጋሚ ይገለጻል። አንዱ ምክንያት ከክርስትና ወደ እስልምና ሃይማኖት ተከታይነት መለወጡ ነው። በወቅቱም ግዙፍ ንትርክ የጫረ ጉዳይ ሆኗል። አሊ ለምን የእስልምና እምነት ተከታይ መሆን እንደመረጠ ሲናገር ሃይማኖቱ ነፃ የመሆን እድል ሰጥቶኛል፣ በኔነቴ እንድኮራም ስሜት አሳድሮብኛል ብሏል። ካሸስክሌ የባሪያ ስም ነው አለ በአንድ ወቅት። እንዲያውም ያን ስም እኔ እንድጠራበት አልመረጥኩትም፣ አልፈልገውም ሲልም አስረዳ። እኔ መሐመድ አሊ ነኝ፣ ትርጉሙም በእግዚአብሔር ዘንድ የሚወደድ ማለት ነው፣ ነፃ ስም ነው። እናም ሰዎች እኔን ሲያነጋግሩኝም ሆነ ስለ እኔ ሲናገሩ በዚህ ስሜ እንዲጠሩኝ እፈልጋለሁ ሲል አበክሮ ጠይቋል። አሊ በታዋቂና ታዳጊ የቡጢ ስፖርተኝነቱ ምክንያት በተለያዩ የዩናይትድ ስቴትስ ክፍለ ግዛቶች የመዘዋወር ዕድል ነበረውና ከኔሽን ኦፍ ኢስላም እንቅስቃሴ ሰባኪዎችና መሪዎች ጋር መገናኘት ቻለ። እንቅስቃሴው ነጮችና ጥቁሮች እንዲለያዩ ጥሪ ያቀርባል። በተለይ በወቅቱ የኔሽን ኦፍ ኢስላም ዋና ቃል አቀባይ ከነበረው ከማልከሜክስ ጋር የነበረው ወዳጅነት ወደ ቡድኑ እምብርት ብሎም ወደ አክራሪ አስተምህሮቱ ሳበው። የአሊ ዘልቆ በቡድኑ ውስጥ መግባት በእርሱና በብዙ ነጮችና ለዘብተኛ ጥቁሮች መካከል ልዩነት ፈጠረ። ጋዜጠኞችም መሐመድ ሲል በመረጠው ስም አንጠራም ሲሉ እምቢተኝነታቸውን ገለጹ። አሊ በወሰደው እርምጃ ብዙ ትችት ይቅረብበት እንጂ ታዲያ አቋሙን እንደያዘ መቀጠሉን መረጠ። አውራ ዶሮ የሚጮኸው ብርሃን ሲያይ ብቻ ነው አለ በአንድ ወቅት ሃይማኖቱን ለምን እንደቀየረ ለጋዜጠኞች ሲናገር፣ ጨለማ ቤት ብታቆየው ዶሮው ፈጽሞ አይጮኸም፣ አለ። እኔ የምጮኸው ብርሃኑን አይቼ ነው ሲልም አብራራ። አሊ ሃይማኖትን በቀየረ በሦስተኛው ዓመት ላይ ነበር በቪየትናም ጦርነት አልሳተፍም፣ ሃይማኖቴ አይፈቅድም፣ ቁርአንም ይከለክላል ሲል ተቃውሞ ያቀረበው። ለማንኛውም አሊ ከአሥር ዓመታት በኋላ በ1975 መሆኑ ነው የኔሽን ኦፍ እስላምን እንቅስቃሴ ትቶ የወጣውና አስተምህሮቱን አውግዞ የሱኒ እስልምናን የደገፈው። ኔሽን ኦፍ ኢስላም ነጮች ሸይጣኖች ናቸው ሲል ያስተምራል። እኔ በአሁኑ ጊዜ ይህን አስተያየት አላምንበትም እንደ እውነቱማ ቀድሞም አምኝበት አላውቅም ብሏል ሙሐመድ አሊ። ሙሐመድ አሊ የዲፕሎማሲያዊ ሚናም ተጫውቷል። በዘመኑ እንደ አውሮፓውያን ዘመን አቆጣጠር በ1985 ዓ ም ወደ ሊባኖስ በሮ ታጋቾችን ይዞ ለመመለስ ሞክሮ ነበር፣ አልተሳካለትም። ከአምስት ዓመታት በኋላ በ1990 መሆኑ ነው። በፋርስ ባሕረ ሰላጤው ጦርነት ወቅት ከያኔው የኢራቁ ፕሬዝደንት ሳዳም ሁሴን ጋር ተገናኝቶ 15 አሜሪካውያን ታጋቾችን ይዞ ተመልሷል። አሊ በሕይወት ዘመኑ ቱጃር መሆን ፈልጎ ቢሆን ኖሮ ዛሬ ባለብዙ ሕንፃ፣ የመርከቦች ፋብሪካዎችና ሌሎችም የንግድ ተቋማት ባለቤት በሆነ ነበር ያን ሁሉ ዕድል ትቶ ድምፅ ላጡ ድምፅ መሆንን ቆራጥ አቋም ሲያራምድ ቆይቶ ማለፉን መርጧል። ዝነኛው ቡጥኛ ሙሐመድ አሊ አርቲስቶች ዘፍነውለታል። አሁን በቅርቡ ደግሞ ጥናታዊ ፊልም ተሰርቶለት ይፋ ተደርጓል። አያም አሊ ይላል የፊልሙ ርዕስ። ከቤተሰብና ወዳጆቹ ጋር ያለውን ግንኙነት አብዝቶ ያወሳል። ሴት ልጁ ሜርያም አሊ አንዷ ተዋናይ ናት። አባቴ ብዙ የተለያዩ ገጽታዎች አሉት። ስለ ቦክስ ውድድሩ እንጂ ያን ያህል ስለ ቤተሰቡ አትሰማም። ቤተሰብ ለእርሱ ምን ማለት እንደሆነ ሲነገር አይሰማም። ሙሐመድ አሊ ከሌላይቱ ሴት ልጁ ጋር ሲነጋገር በፊልሙ ላይ ይታያል። የአባቴ ስም ማን ይባላል? መሐመድ አሊ። የአሊ ሌላይቱ ሴት ልጅ ሀና ትባላለች። አባቴ ታሪክን በተመለከተ ሁሌም ንቁ ነው። በዚህም ምክንያት መሆኑን ታውቃለህ ድምፆችን በካሴት እየቀረጸ የሚያስቀምጠው አሊ ከሌላው ልጁ ጋር ሲነጋገር ደግሞ እስቲ እንደ ቢራቢሮ በራሪ፣ እንደ ንብ ተናዳፊ በላ ጥናታዊ ፊልሙ መላው የዓለም ሕዝብ መሐመድ አሊን እንደሚወደው ያሳያል። በፊልሙ ላይ ከወዳጆቹና ከተቃዋሚዎቹ የተሰጡ የምስክርነት ቃሎችም ሶስቴ የከባድ ሚዛን ሻምፒዮኑንና የኦሎምፒክ ተሳታፊውን አሊን ያመነበትን ለመናገር ፈጽሞ ፍራቻ የሌለው ሰው መሆኑን ያረጋግጣሉ። ከፊልሙ ውጪ እኔ ዛሬ ያነጋገርኳቸው ሁለት ኢትዮጵያውያንም መሐመድ አሊን ያውቁታል። አቶ ፍቅሩ ኪዳኔ ከፓሪስ የዓለም አቀፍ ስፖርት መሪዎች አማካሪው አንዱ ናቸው። በሥራቸው ምክንያት ብዙ ጊዜ አግኝተውታል። ከእርሳቸው እንስማ። ማህመድ አሊን በመጀመሪያ በደንብ የተዋወቅኩት በሺ ዘጠኝ መቶ ሰባ አራት በአውሮፓ አቆጣጠር ኮንጎ ኪንሻሳ ላይ ፎርማንን በገጠመ ጊዜ ነው። ውድድሩን ያዘጋጅ የነበረው የአፍሪካ ስፖርት ጋዜጠኞች ማህበር ፕሬዚዳንት የነበረው ቺምፑምፑ ዋ ቺምፑምፑ የሚባለው ጋዜጠኛ ሲሆን በዛም ጊዜ እኔ ደግሞ የማህበር ዋና ጸሐፊ ነበርኩ እና ቼምፖፖ በእንግሊዘኛ ስለማያውቅ መሐመድ አሊ ጋራ ያለውን ግንኙነት እኔ ነበርኩ የምከታተልለት። ከዛ በኋላ ካይሮ ለጉብኝት መጥቶ እኔም እንደ አጋጣሚ ይዛ ለአፍሪካ ፉትቦል ኮንፌዴሬሽን ስብሰባ ሄጄ አንድ ሆቴል ስላረፍን እንዲሁ በወሬ በወሬም ሊፍት ላይ ተገናኝተን ለቁርስ ስንወርድ አብረን ቁርስ በለን። ከዛ በኋላ ግን አልተገናኘንም። በሽተኛ ሆኖ ያው በአውሮፓ አቆጣጠር በሺህ ዘጠኝ መቶ ዘጠና ስድስት አትላንታ ኦሊምፒክ ጨዋታ ላይ የኦሊምፒኩን ችቦ ያበራው እሱ ነው። ከዛም በቀረ የኢንተርናሽናል ኦሎምፒክ ኮሚቴ ፕሬዚዳንት ኋን አንቶኒዮ ሳማራንክ የኔ አለቃ የሆኑት ጋብዘውት መጥቶ እኔም ተገኝቼ ያው ስለ ስለ ቦክስ እና ስለ ኦሊምፒክ ያለውን አስተያየት እንዲሁም በአስቸጋሪ በሆነ አኳሆን አስረድቶት የመጨረሻ ጊዜ አየሁት ያኔ ነው። ያው መሐመድ አሌ በዚህ ዓለም ላይ የታወቀው በቦክሱ ሳይሆን ራሱ የጥቁሮችን ነፃነት ለመደገፍ ባደረገው ትግል በሀገሩም ቢሆን እና በሄደበት ቦታ በሙሉ ጥቁር እንዲከበር ባደረገው ጥረት ነው ሰው የሚያደንቀው። ከዚህ በቀር ደግሞ ያው ተናጋሪም ስለሆነ ደፋር እና ማንንም የማይፈራ ሰው ስለ ነበረ በዚህ ሁሉም ያደንቀዋል። አቶ ፍቅሩ ኪዳኔን አመሰግናለሁ። ሁለተኛው ሰው አቶ ወንዳፈረው ወልደስላሴ ይባላሉ። ከአዲስ አበባ ኢትዮጵያ። ከአርባ ዓመት በፊት አሊን ቶኪዮ ጃፓን አግኝተውት እንደነበርና ያችን አስደሳች ሲሉ የገለጿትን ዕለት በሕይወት ዘመናቸው ሁሉ እንደሚያስታውሷት ይናገራሉ። አሊን በብዙ ዘመን ስከታተል ነበር። አሊ በተወሰነ ደረጃ ማለት አምስተኛ ዙር በአራተኛ ዙር እዘራለሁ እያለ ይጥር ነበረ። ኦፖነንቶች እና እነዛ እነዛ አይነት ነገሮች እና የሚያደርገውን ንግግር ሁሉ በጣም ይስበኝ ስለነበረ ከልክ በላይ ወደው ነበር። እንደ አጋጣሚ ቅድም እንዳልኩ ቶኪዮ መምጣቱን ስሰማ ቻርተር ታክሲ ይዤ ሆቴል ኦኩራ የሚባል ትልቅ ሆቴል ነው፣ የጃፓን ሆቴል እዛ ድረስ ሄድኩ። ከፊት ለፊቱ እጅ ሳየው ከብዙ ህዝብ መሃል እዩ ሆይባሪዎትከው ማለት እኔን አይደለም ብዬ ነው ሌሎች ሰዎች ነው ያለው። እንደገና ጠራኝ። ከዛ በኋላ ተጠቃ ውስጥ እና ከኢትዮጵያ መሆኔን ቅነስኩለት። ኢትዮጵያ ውጣት ጥሩ ቅስ አንዳንድ ማቅሰ ሰዎችም አሉ ብለዋለኝ። ከዛ በኋላ ታሪኬን ስለሱ ያለኝን አድናቆት ሁሉ ከነገርኩት በኋላ እንደገና ጨብጦኝ ኦሬቲን ቀጠልና አሁን ከመለያየታችን በፊት ፎቶግራፍ ካንተ ጋር ለመነሳት እፈልጋለሁ። ነገር ግን ፍላሽ ላይ ስለሌለኝ የመኝማ ከውጭ ወጥተን እንነሳ አልኩት። ከዛ አቅፎኝ የአይላ ኩሉ ፎቶግራፍ ላይ እንደምታየው አቅፎኝ መቶ መቶ ሀምሳ ሜትር ገደማ ዘማን ያለው ላውንጅ ከዛ ወጣን። ውጭ ውጭ ተቃቅፈን ተነሳን። ከዛ በኋላ ቀጠሮ ይሆን ቀጠሩ እንዳለው ተባብለን ተለያየን። አቶ እንዳፈረው ወለስላሴን አመሰግናለሁ። በመጨረሻም ሙሐመድ አሊ እንደ አውሮፓን ዘመን አቆጣጠር በ2005 በዩናይትድ ስቴትስ ለሲቪሎች የሚሰጠውን ከፍተኛውን ክብር የፕሬዚደንቱን የነጻነት ሜዳሊያ ከቀድሞ ፕሬዚደንት ጆርጅ ደብሊው ቡሽ ተቀብሏል። አርብ የቀብሩ ስነ ስርዓት በሚፈጸምበት ዕለት ንግግር ከሚያደርጉ መካከል የቀድሞ ፕሬዚደንት ቢል ክሊንተን አንዱ ናቸው። የወቅቱ ፕሬዚደንት ባራክ ኦባማም አሊ ባረፈ ማግስት በላኩት የሐዘን መግለጫ ምንጊዜም የማይረሳ ታላቅ የዩናይትድ ስቴትስ አትሊት ብለውታል። በዚህ ዕለት የዮርዳኖሱ ንጉሥ ሁሴን አብዱላ እንዲሁም የቱርኩ መሪ ሬሴፕ ታይፕ ኤርዶጋን ይገኛሉ። እናመሰግናለን ሰለሞን ሰሎሞን ትምህርታዊም አዝናኝም ዝግጅት ስላቀረብክልን። አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ሐኪሞን ይጠይቁ፣ ሐኪሞን ይጠይቁ ለምሽቱ በዚካ ቫይረስ ስርጭት አዲስ ስጋቶች ዙሪያ ያጠነጠነው ተከታታይ ልዩ ዝግጅት ለምሽቱ በተለይ አፍሪቃ ላይ ያተኮራል። ከዚህ ቀደም ወረርሽኙን አስመልክቶ ለአማርኛ አንባባዎች በተከታታይ የሚያቀርቧቸውን ትምህርታዊ ጽሁፎች መነሻ በማድረግ ለአሁኑ ዶክተር አሸናፊ ዋቅቶላን ጋብዘናል። የሐኪመኑ የሚጠይቁ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው ዶክተር አሸናፊን ያነጋገረው። ዶክተር አሸናፊ፣ ቀደም ባለው ውይይታችን የዚካ ቫይረስ ስርጭት ሁለት የተለየ ትኩረት የተሰጣቸውን ሁኔታዎች አንስተን ተመልክተናል። የብራዚሉ የዓለም ዋንጫ ከተለያዩ የዓለም ሀገሮች የሚመጡ ህዝቦች በአንድ ቦታ የሚሰባሰቡበት እንደመሆኑና በብራዚል ደግሞ በከፍተኛ ደረጃ የተሰራጨ በመሆኑ ወደ ተለያዩ የዓለም ሀገሮች በጥድፊያና በግዙፍ ቁጥር ይሰራጫል የሚለው ስጋት እያከራከረ ባለበት በአፍሪቃ በኬፕ ቨርድ የታየውን ሁኔታ መነሻ አድርገው ቀደም ያለውን የስጋትና የጥንቃቄ እርምጃዎች የተመለከቱ ጉዳዮች አንስተዋል። ያ ስጋት ግን የተቋጨ አይመስልም። ይበልጡን እያነጋገረ ይበልጡንም አሳሳቢ እየሆነ ነው። ቀደም ብለን ከተነጋገርባቸው ባለፉት ሁለት ሳምንታት ውስጥ ካሉ ሁኔታዎች ጋር እንዴት ያዛምዱታል? ይሄ ስጋት ይበልጥ ተጨባጭ እየሆነ እየሄደ ነው ወይስ መላከ ወዲሁ የሚታሰብበትን እድል እየፈጠረ ነው? አቶ ሎላና ቮይስ ኦፍ አሜሪካን በድጋሚ ላመሰግን እወዳለሁ በዚህ ጉዳይ ላይ መናገር እድል ስለሰጣችሁን። አንደኛ ዚካ ቫይረስን የሚያስተላልፉት ሪምቢዎች በምድር ወገብ አካባቢ አፍሪካን ጨምሮ እስያን፣ ደቡብ አሜሪካን፣ የፓስፊክ አይላንዶች በሙሉ በብዛት ያሉ ናቸው። ለምሳሌ የአሜሪካን ሀገር ለመውሰድ ይሄ የዚካላ ርስን የሚያስተላልፍ ብኝ ብኝ የአሜሪካን ፖፑሌሽን እስከ ስልሳ ፐርሰንት ሊደርስ የሚችል የአሜሪካን ህዝብ ቁጥር ስልሳ በምትሆን ያህል የሚኖረው ቦታ ድረስ ይሄዳል። በዚህ ዛን ሁሉ ያሰራጫል ማለት አይደለም። እዛ የመድረስ ችሎታ አለው። ገና ከህዳር ጀምሮ ይታወቃል የዚካ ቫይረስ በኬቨርዴ ደሴቶች፣ እንግዲህ በምዕራብ አፍሪካ በኩል ከአህጉሩ ዋነኛ መሬት ወጣ ብሎ ያሉ ደሴቶች የአፍሪካ ክፍል ናቸው። እዛን በስፋት ይሰራጭ እንደነበረ ይታወቃል። በሜ ሀያ ላይ የታወቀው ነገር ምንድን ነው? እዛ የመጣው ቫይረስ ከብራዚል ከመጣው ቫይረስ ጋር አንድ አይነት መሆኑ ነው። ከዛው ከአካባቢው የተነሳ ሳይሆን ከብራዚል በሆነ መንገድ እዛ የመጣ መሆኑን ያመላክታል። ዓለም እኮ ተያይዟል። በግሎባላይዜሽን ምክንያት ብዙ የኢኮኖሚ እንቅስቃሴ ያለ፣ ከፍተኛ እንቅስቃሴ ስላለ ሰዎች ስለሚገናኙ እነኚህ ብንቢዎች ርቀት መሄድ ባይችሉም ከቃ ጋር ከምን ጋር እየሄዱ እዛ እየሰፈሩና ያ ይታወቃል። ይሄ ምንድን ነው ፍራቸው ብንቢዎቹ አፍሪካ በብዛት ስላሉ ያን የሚያስተላልፉት። በነገራችን ላይ ቢጫ ወባን የሚያስተላልፈው ይሄው ኤዲስ ኢጅፕቲ የሚባለው ነው፣ ተመሳሳይ የትንኝ ዝርያ እና ያንን ያስተላልፋል። ያ ነው አሁን በሱን ምክንያት ነው። አፍሪካ ደጃፍ ላይ ስለሆነ ከአሁኑ መነጋገር አለብን፣ ከሆኑ ቢንቢ ቁጥጥሩን ህዝቡን ማስተማር አለብን የሚባለው ነገር እዛ ላይ ነው። በሌላ በኩል ደግሞ ባለፈው ጋር እንግዲህ ከብዙ አገሮች አምስት መቶ ሺህ ገደማ ወደ ብራዚል ስለሚተላለፉ ይሄ አሁን ብራዚል ውስጥ ከፍተኛ የዚካ ስርጭት ስላለ ይሄ ይተላልፋል የሚል ስጋት አለ። ይሄ አከራካሪ ይሆናል። ምክንያቱም አብዛኛው ዓለም አቀፍ የጤና ባለሙያዎች ያምኑት የዚካ ቫይረስን ስርጭት በከፍተኛ ደረጃ ኦሎምፒኩ አያስተላልፍም ነው፣ አያሰራጭም ነው። ምክንያት አለው። ይሄ አንደኛ የብንቢዎች መጠን ይቀንሳሉ፣ አየሩ ስለሚቀየር እንደውም በዛሬ ዕለት የወጣ ሪፖርት አለ። እነዚህ ሰዎች ኢንፌክሽን ኢን ኤፒዲሞሎጂ በሚል ጆርናል ውስጥ ካለው ሁኔታ ሁሉን ነገር አይተው ሪስኩም ምንድን ነው የሚሉት ኦሎምፒክ ምክንያት መጋለጥ ምናልባት አስራ አምስት ሰው ይጨምር ይሆናል። ይሄ እንግዲህ አስራ አምስት በጥቅም ይሞታል ማለት አይደለም፣ ለቢምቢ ይጋለጣል ነው ያ ነው ያለው። ዶክተር አሸናፊ፣ ጣልቃ ልግባ። የምናወራው ምናልባትም በመቶ ሺዎች የሚቆጠር ህዝብ በሚጓዝበትና ብዙ እንቅስቃሴ ባለበት አስራ አምስት ሰዎች ብቻ ተጨማሪ በዚህ ምክንያት በዚህ ሳቢያ ሊጋለጡ ይችላሉ ነው የሚለው ነው የሚል ጥናት ያለው በጣም ያሳንሰዋል። አዎ፣ ይህንም ሁሉም አንቀበልም የሚሉ ሰዎች አሉ። እና የደብሌችኦ የሚቀጥለው ሳምንት መጀመሪያ ላይ በዚሁ ጉዳይ ላይ ኤመርጀንሲ ስብሰባ ያደርጋሉ። ምንድን ነው እኔ የምጠብቀው ማለት ነው ጥንቃቄው መጠናከር አለበት ነው እንጂ ኦሎምፒኩ ይቆም የሚባል ደረጃ ሁለት ወር በታች ሲቀረው ሰባት ቢሊዮን ብር ፈሶ ሌሎች የኢኮኖሚ እንቅስቃሴዎች ይቆሙ ማለት አይቻልም። ምክንያቱም እዛ ያለው ሕዝብ በሙሉ ቢቆምና ሌላው እንቅስቃሴ ቢቀጥል የተጓዡ ቁጥር አንድ ፐርሰንት አይሞላም። እንደውም ዜሮ ፖይንቱ ፋይቭ ገደማ ነው ነው የሚባለው እና እንደው ትኩረቱን ለወጠው እንጂ ያንን ብዙም ያሳየ አይደለም እንግዲያው እኔ ይበልጥ የሚያሳስበኝ ነገር በአለም አቀፍ ደረጃ እንደዚህ በየጊዜው የሚነሱትን ትናንት ኤች አይቪ ኤድስ ላይ ነው ከዛ ጀምሮ ስንት አይነት ኤቪያን ፉሉ አወራን ኢቦላን አወራን ኤች አይቪ ኤድስ ደጋግመን አወራን አሁን ይሄንን እያወራን ነው ዓለም ላይ ያሉ ህዝቦች በተለይ በሽቶች ሲሰራጩ መቆጣት ማይችሉ እንዴት መጠበቅ የሚቻለው ላይ ያለው ነገር የለም። ሁሉ ጊዜ ሰርገኛ መጣ ምንድን ነው በርበሬ ቀንጥስ በርበሬ ትከሉ ሆኗል። ኤንወይ እና እዛ ላይ ነው እንጂ ዚካ በፍቅር ጊዜ በሚል ጽሑፍ ውስጥ አውጥቼዋለሁ። ከአንድ ወር በፊት የወጣ ነው ግን ጋዜጦች አሁን ስላገኙት በዚህ ይተላልፋል የሚባል ነገር አለ። ምንድነው? ሁሉም በመልክ በመልኩ ዝግጅት ከተደረገበት ይቻላል ማለት ነው። እና እስከ ወደፊተኛው ለዚካ የሚደረገውን ለሌሎችም ተላላፊዎች የሚደረገው ርግ በተጠናከረ መንገድ መቀጠል አለበት። ኦሎምፒኩ አሁን ይቁም ማለት ለአብዛኛው ሰው አይሆንም። እርጉዝ የሆኑ ሰዎች መሄድ የለባቸውም፣ ወይም የተመላሹ ሰዎች ከጓደኞቻቸው ሚስቶቻቸው ጋር የሚያደሩ ግንኙነት ለተወሰነ ጊዜ እንግዲህ መታቀብን ይጠይቃል። ያው እርግዝናው እስካለቀ ድረስ ይጠይቃል። ከዛ ከተመለሱ በኋላ ምንም ግንኙነት ከሌለም እንግዲህ እንደ ሁኔታው ይሆናል። እንዲህ ነው ያለበት ሁኔታ ይመስለኝ። መልካም ዶክተር አሸናፊ የዚካ ጉዳይ አነጋገሩ አያቆምም፣ የበሽታውም ስርጭት አልተቋጨም፣ ሁነኛ መፍትሄም በድምዳሜ ደረጃ አልደረሰምና በሌላ መሰል ርዕስ መልሰን በቅርቡ እንደምናገኘው ተስፋ አደርጋለሁ። ለአሁኑ ግን ለጊዜው አመሰግናለሁ፣ ጊዜ ርስልኝ። እኔም እጅግ በጣም አመሰግናለሁ። ደህና ዋል Thank አምሬ ነው። በዛሬዎቹ ፕሮግራም አቅራቢዎች ስም የምንሰናበተው አስተናገድናችሁ ሁኔ አዲሱ አበበና አዳነች ሳሀየንን አብራችሁን ስለቆያችሁ እናመሰግናለን። ፕሮግራማችንን አሁን በምታዳምጡት አቤት አቤት በሚለው ሙዚቃ እንዘጋለን። ቀጥሎ የትግርኛ ክፍል ይቀርባል። በእኛ በኩል ደህና ደሩ። ሰላም ደህና ደሩ።